የፈርቀዳጁ ኢትዮጵያዊ የመካከለኛ ርቀት የኦሎምፒክ ጀግና ሻምበል ምሩጽ ይፍጠር የቀብር ስነ ስርዓት ትናንት በምንበረ ጸባዎት ቅድስት ሥላሴ ካቴድራል ተፈጽሟል። ትናንት በዜናው ላይም እንደተገለጠው ለዓመታት ያህል የኢትዮጵያን ስም ላስጠራው አርማና ምልክቷ ሆኖ ላገለግለው ለዚህ አትሌት ቋሚ መታሰቢያ ሊቆምለት እንደሚገባ በቀብር ስነ ስርዓቱ ላይ የተገኙ አንዳንድ አስተያየት ሰጪዎች ተናግረዋል። የቀብር ስነ ስርዓቱን የተከታተለው ዘጋቢያችን እስክንድር ፍሬው ዝርዝር ይዟል። ኢትዮጵያ የኦሎምፒክ ጀግናዋን ተሰናበተች። ፈርቀዳጁን የመካከለኛ ርቀት ባለድል ትናንት ሸኘች። እናም የአራት ኪሎ መንበረ ጸባኦት ቅድስት ሥላሴ ካቴድራል የስመጥሩ አትሌት የመጨረሻ ማረፊያ ሆነ። እናም በድል አድራጊነት ወገኖቹን ያኮራው የአገሩ አርማና ምልክት ሆኖ ያገለገለው ሰው በዚያ በተሰባሰቡ በርካታ አትሌቶች፣ ታዋቂ ሰዎች፣ የመንግሥት ባለሥልጣናትና ሌሎች ታዳሚዎች ስንብት ተደረገለት በአድናቆት የታጀበ በምስጋና የተሞላ ሰንበት በታዋቂውና ተወዳጁ ጋዜጠኛ ደረጀ ኃይሌ በተነበበው የሕይወት ታሪክ ማጠቃለያ ይኸው ተንጸባርቋል። በውድድር ዘመንህ ላቀዳጀህን ደማቅ ድ፣ ለደረብክልን የክብር ሸማ ላከፈከፍክልን ፌሽታና ደስታ ዛሬም በአክብሮት እጅ እንመሳለን። ለሰጠህን ነገር ሁሉ እጅግ እጅግ አድርገን እናመሰግናለን። እናም ኪሱ ባይሞላም የህዝብ ፍቅር ብቻውን ያነቃቃው የአገር መውደድ ስሜት ያጀገነው ምሩጽ ድሎቹ ሊዘረዘሩ ገድሉ ሊነገር ጊዜው ነበር። ትናንት ለአሜሪካ ድምፅ አስተያየታቸውን የሰጡ በቀብሩ ስነ ስርዓት ላይ የተገኙ ኢትዮጵያውያንም በዚህ ላይ አተኩረዋል። የግል ጥቅም በሌለበት ሁኔታ እንኳን አገራቸውን አፍቅረው ወገናቸውን ወደው ካኮሩ በዓለም ፊት ካስከበሩ አትሌቶች አንዱ ነው ምሩጽ። ወይዘሮ ሂሩት የተባሉ አስተያየት ሰጭ እንዳስረዱት የእሱ ነገር ሲነሳ ብቻ ላይ በታመመ ከተባለ ጊዜ ጀምሮ ሁሉም አትሌት የጨለመ ነገር ነው የመሰለኝ። ምክንያቱም አልተጠቀመበትም። ያልተጠቀመበት ምንድን ነው? የአሁኑ ያለውን አይተ የድሮን ስታይ በጣም የራስ እንትን ይሆናል። እንዴት ነው? ለሀገርና ለወገን ብቻ ነው ስም ያመጡት። በግላቸው ያገኙት የተጠቀሙት ነገር የለም። አዎ ያገኙት ነገር የለም። ለምንድን ነው እንደዚያ የሆነው? አሁን ሩጠህ ለራስ ትጠቀማለህ። ድሮ ግን መጥቶ የሚያገኙት ገንዘብ የላቸውም። እነዚህ ሁሉ የድሮ አትሌቶች ትምህርት ኑራቸው የታቀፋሉ፣ በየሜዳው ይወደቋሉ። እኔ እዚህ ባልወለድም እዚህ አድጌበታለሁ፣ ግን ያሳዝንኋል። ያሁኖቹ ግን ጥሩ ነው። ህዝብ ነው የሚዳኝ እግዚአብሔር የሰጠህ አካልህ፣ ጉልበትህ ተጠቅመህበት ጥሩ ውጤት አምጥተህ ጥሩ ተጠቃሚ ሲሆኑ ልጆቻችን ናቸው፣ ደስ ይለናል። ምክንያቱም እነሱ የከፈቱት እናበበን፣ ምሩጽ ይፍጠር ሌሎቹም የከፈቱት እድል ነው። ይህንን ኢትዮጵያ ባንዲራችን እንዲውለወለው ወይ ደግሞ ከፍ እንዲል ያደረጉት እነሱ ናቸው። ስለዚህ ጥሩ እንትን ነው። ሰው አይኖርም። ሰው ይሞታል፣ ስም አይቀበርም። ያ የሞስኮ ድል በዓለም ሁሉ አስተጋባ፣ በአህጉር አፍሪካ ተበሰረ፣ በኢትዮጵያም ፈንጠዝያ ፈጠረ። በዚያ የ1972 ኦሎምፒክ የኢትዮጵያን የልኡካን ቡድን ከመሩት አንዱ አቶ ተፈራ መኮንን በተለይ ምሩጽ በውድድር ላይ እንዳለና አሸንፎ ሲገባ በስታዲየሙ የነበረውን ድባብ ያስታውሳሉ። ቃያሆ ማታ ነው ድሌ በቃ ጭፈራ ነው። እዚያ ውስጥ ነጮቹ እንደ ጉድ ያውናል። ሌሎች ሀገሮች ደግሞ ደገፉን። በተለይ የአፍሪካ ሀገሮች መጥተው ከኛ ጋር ይጨፍሩ ነበረ እና እጅግ በጣም ድባቡ ሃይ ነበረ ስታዲየም ውስጥ የነበረው እኔ ማረገውን አላውቅም። ዘልዬ ብቻ ጉልበቱን የሳምኩት መሬት ወርጄ እንደገባ ምሩጽ በሞስኮ ኦሎምፒክ በ5 እና 10 ሺ ሜትር ያስገኛቸው ሁለት የወርቅ ሜዳሊያዎች ከ1964 ዓ ም ጀምሮ ያስመዘገባቸው ሌሎች በርካታ ድሎች ተተኪ ታዳጊዎችን አነቃቅተዋል። የቀድሞው የኢትዮጵያ ብሔራዊ ቡድን አሰልጣኝ ሰውነት ቢሻው እንደሚሉት የአሁኖቹ ታላላቅ አትሌቶች ያንን እያዩ ያደጉ ናቸው። እሱ መሪ ነው፣ አሪያ ነበረ። በአሪያነቱ ብዙ ሰዎች ብዙ አትሌቶች እነ እና አትሌት ኃይሌም ቀነኒሳም ከዚያ በኋላ የፈሩት ልጆች በሙሉ እያዩት ነው ያደጉትና እሱን እያዩት ያደጉትና በሱ ስር የመጡ ናቸው ብሎ መናገር ይቻላል። በምሩጽ ድል ተነቃክተው ወደ አትሌቲክሱ ከገቡት አሸንፈውም ከገነኑት አንዱ ኃይሌ ገብረስላሴ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኃይሌ ገብረስላሴ ሞስኮ የሁሉም መነሻ መሆኗን የጠቆመው በ1972 ዓ ም ለምሩጽ ለኢትዮጵያ ለአፍሪካ ቦታ ለእኛ ልዩ አመት ነበር። ሞስኮ ባስተናገደችው 22ተኛ ኦሎምፒክ ምርጥ ብቃቱን በማሳየት በ5000 ሜትር እና በ10000 ሜትር የድርድር ባለቤት በመሆን ለሀገሩ ለአፍሪካ በአንድ ኦሎምፒክ ሁለት ወርቅ ያገኘ የመጀመሪያው አትሌት ለመሆን ችሏል። ታዋቂዋ አትሌትና የኦሎምፒክ የወርቅ ሜዳሊያ ባለቤት መሰረት ደፋር ደግሞ ትልቁ ጀግናችን ስትል ነው ምሩጽ ነው የገለጸችው። ምሩጽ ማለት ለኢትዮጵያን አትሌት ከአበበ ቢቂላ ቀጥሎ ፈር የቀደደልን አትሌት ነው። በጣም ጀግናና በጣም ታላቅ አትሌት ነው። በዛ ዘመን ሁለት የወርቅ ሜዳሊያ ያገኘ በአንድ ኦሎምፒክ ሁለት ወርቅ ሜዳ ላይ ያገኘና በዛ ላይ ደግሞ በጣም እስካሁን ድረስ እንኳን እንደሱ አይነት ማርሽ ቀያሪ አትሌት የለም። የመጨረሻውን ዙር በጣም በአስደናቂ ሁኔታ የሚጨርስ አትሌት የነበረ ስለሆነ እንግዲህ ያው የኛ በጣም ትልቁ ጀግናችን ነው። በቅዱስ ጊዮርጊስ ስፖርት ክለብ በጉዳይ አስፈጻሚነት እንደሚሰሩ የገለጹልኝ አቶ ደበበ እንግዳ ወርቅ ደግሞ የአትሌቲክስ ትርጉሙ የገባን ከምሩፅ ይፍጠር የሞስኮ ድል በኋላ ነው ይላሉ። እኔ አትሌቲክስ ትርጉሙን ማቀው በሞስኮ ኦሎምፒክ ነው። በብላክ ኤንድ ዋይት አይደለም ያው በዚህ ቴሌቪዥን ከለር ቴሌቪዥን ነበረ። ማታ ነው ቁጭ ብለን ቡና ቤት ነው የምናየው። እንደ አሁኑ ዲስቲቪ የለም ምን የለም የረቀቀ ነገር የለም በቃ እንደሚያሸንፍ እርግጠኛ ሆነን ምሩፅ ይፍጠር በሞስኮ ኦሎምፒክ ሲያሸንፍ፣ በዚያው በሩሲያ ተማሪ የነበሩት አቶ አያሌው አሰፋ ውጤቱ ዓለምን ማስደመሙን ያስታውሳሉ። ያልተጠበቀ ለኢትዮጵያ በጣም ያልተጠበቀ ድል ነው በወቅቱ ያስገኘው እና ያ ድል ደግሞ መላው የኢትዮጵያን ሕዝብ ብቻ ሳይሆን የዓለምን ሕዝብ ማስደመሟል። ለኢትዮጵያም ደግሞ ታላቅ ክብር ታላቅ ክብር በወቅቱ ያስገኘ ነው። በራሱ ጥረት ማለት ነው። የምሩፅ የጀግንነት መገለጫ የሞስኮ ኦሎምፒክ ብቻ አይደለም። ከበርካታ ታዋቂና ዝነኛ የዓለማችን አትሌቶች ጋር በተደጋጋሚ ተወዳድሮ ማሸነፉ በትናንቱ የቀብር ስነ ስርዓት ላይ ተገልጿል። በፊንላንዳውያን ተይዞ የነበረውን የመካከለኛ ርቀት የበላይነት ወደ ኢትዮጵያ መመለሱም ተጠቁሟል። በተለያዩ ዓለም አቀፍ መድረኮች የኢትዮጵያ ባንዲራ ከፍ ብሎ እንዲውለበለብ ያደረገው ባለ ውለታ መታሰቢያ ሊቆምለት ማስታወሻ ሊሰየምለት እንደሚገባ የተናገሩም አሉ። ከነዚህ አንዱ የሆነው አንጋፋ አርቲስት ሀጎስ ገብረ ህይወት ያንን ለማድረግ አሁንም አለመርፈዱን ይናገራል። ቀደም ብሎ መደረግ ነበረበት። ይሄ ከአሁን በኋላ ቢደረግም ምንም ግን አንዳንድ ይሰማልኮ ሰው ሲሞት ብቻ ሳይሆን በህይወቱ እያለ መልካም ሰው ነህ ብትለው መልካም ይሆናል። ጀግና ነህ ካልከው ጀግና ያልሆነ እንኳን ጀግና ሊሆን ብዙ ጥረት ያደርጋል ማለት ነው። ስለዚህ ለሱ እንደዛ ቢደረግ ለእኔ ለእኔ ብቻ ሳይሆን ለኢትዮጵያ ሕዝብ ትልቅ ክብር ነበረ። ለዚች ሀገር እውነት በአሁን ሰዓት እነ ሀይለ ገብረስላሴ ሁሉ አሉ የሚባሉ ሰው የእሱ ፈለግ ይዘው አይደለም ሁሉ እየሄዱበት ሰንደቅ አለማችን እያውለበለቡ በደስታ ለቅሶ በለቅሶ እያለቀስን በደስታ ያለ ነው። በሞስኮ ኦሎምፒክ የኢትዮጵያን የልኡካን ቡድን ከመሩት አንዱ ተፈራ መኮንንም ተመሳሳይ ሀሳብ አንጸባርቀዋል። የስፖርት ባለወርቅ ድል ያገኙ ሁሉ ሊታሰቡ ይገባል። መታሰቢያ ሊኖራቸው ይገባል። አሁን እዚህ ስላሴ ቤተ ክርስቲያን ግቢ ውስጥ ነው የቆም ነው። በአጋጣሚ ጋዜጠኛ ደመስ እዚያ ጋሁልቱ አለ። በጣም ነው ደስ ያለኝ። የቅብሩ ቀን እንደ አጋጣሚ መጥቼ ነበረ። ቅብሩ ላይ ደምስ ሴዳምቴ፣ ደምስ ሴዳምቴ እና አሁን ሀውልቱንም ሳይ እጅግ በጣም ደስ ነው ያለኝ። ይሄ ራሱ አንድ ምሳሌ ነው፣ አንድ ደጀን ነው፣ ለስፖርተኛ ከበሬታ ነው። ለካሄማ ለ ይላል ተተቸው ለስፖርተኛ ባለ ወርቅ ሜዳሎች፣ በተለይ ኦሎምፒክ፣ በተለይ የዓለም የሩጫ ውድድር በተለይ የአፍሪካ ሩጫ ውድድር እነዚህን ከፍተኛ የወርቅ እድሎችን ያገኘ አትሌት ሊታሰብ ይገባዋል። መንገዶች እኮ ሞልተዋል። አዲስ አበባ ውስጥ ብሽም ቢቆጠር መንገድ አለ። አንዱ መንገድ መሰየም አንድ ቦታ አደባባይ ሞልተዋል። አንድ አደባባ ውስጥ አንድ የሆነ መድንጋይ ቀርጾ ማስቀመጥ ነው ያ ምሳሌ ነው፣ ታሪክ ነው። እና ምሩጽ ይገባዋል ይገባዋል። አንድ ነገር በስሙ ሊቆምለት ይገባል። እጅግ ጀግና ነው፣ አገርን ያስጠራ ነው። እና ያን ጊዜ ሞስኮብ ላይ የነበርን ኢትዮጵያኖች እንባ ነው እኮ ያለቀስ ነው አልቀሰናል። እሱ ብቻ አይደለም ሁላችን አለቀስን። መሬት እንወርዳለን፣ እንዘላለን፣ እንጨፍራለን። ባንዲራችን እዚያ ሲወጣ፣ መዝሙሩ እዚያ ሲዘመር እጅግ እጅግ ከመደሰታችን የተነሳ መነጋገር ሁሉን ነው ያቃተን። እና ስለዚህ ለእንደዚህ አይነት ጀግና ሊታሰብ ይገባል፣ መታሰቢያ ሊኖር ይገባል። በ1936 ዓ.ም ነው ምሩፅ ከአባቱ አቶ ይፍጠር ተክለ ማርያምና ከእናቱ ከወይዘሮ ለተገብርኤል አረጋዊ በቀድሞ አጠራሩ በትግራይ አዲግራት አውራጃ ዛላንበሳ ወረዳ እምቤቶ ገጠራማ ቀበሌ የተወለደው። የሻምበል ምሩጽ ይፍጠር አስከሬን ቦሌ ዓለም አቀፍ አውሮፕላን ማረፊያ እንደደረሰ የውጭ ጉዳይ ሚኒስትር ወርቅነህ ገበየው ሌሎች ሚኒስትሮች፣ አትሌቶችና ታዋቂ ሰዎች አቀባበል አድርገውለታል። በመንበረ ጸባወት ቅዱስ ሥላሴ ካቴድራል በተፈጸመው የቀብር ስነ ስርዓት ላይም ከፍተኛ የመንግስት ባለስልጣናት፣ ታዋቂ አትሌቶችና ሌሎች እንግዶች ተገኝተዋል። የትግርኛው ቃል ምሩጽ በአማርኛ ምርጥ ማለት ነው። መልእክታቸው በተወካያቸው በኩል የተነበበው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ታዲያ እንደ ስሙ ምርጥ ነበር ብለዋል ኢትዮጵያም ትናንት የተሰናበተችው ይህንን ምርጥ ልጇን ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ